ማህደረ ዜና የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ትናንት ማታም ድንገት በቴሌቪዥን እንደተናገሩት የኢትዮጵያ ሰላም እና መረጋጋት ታውኳል። በቅርቡ በተለያዩ የሀገራችን አካባቢዎች በተከሰቱ ግጭቶች ምክንያት የሀገራችንን ሰላም እና መረጋጋት የሚያውቁ ችግሮች ታይተዋል። የኦሮሞ ዲሞክራሲያዊ ግንባር ኦዴግ ሊቀመንበር አቶ ሌንጮለታ እንደሚሉት ኢትዮጵያ አደጋ ላይ ናት። ኢትዮጵያ አደገኛ ሁኔታ ላይ ነው ያለችው። የምላው ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ደግሞ ኢትዮጵያ እሳት ላይ ናት ይላሉ። ለአገሪቱ እጅግ አደጋ ላይ እንደሆነች እና አስከፊ ሁኔታ እንደሆነ ነው እያየን ያለ ነው። እሳት ላይ ነው ያለችው ሀገሪቱ። ከብጥብጥ አደጋ እሳቱ የሚያድናት አለ ይሆን? ላፍታም አብረን እንጠይቅ። ተስፋ በእርግጥ ጥሩ ነው። በየዘመኑ የተፈራረቁት የኢትዮጵያ መሪዎችም በየጊዜው ለሕዝባቸው ተስፋ ነፍገው አያውቁም። የኦሮሚያ ህዝብ ህዳር 2008 ለተቃውሞ አደባባይ ሲወጣም ጠቅላይ ሚኒስትር ኃይለማርያም ደሳለኝና መንግስታቸው ጥያቄው መልስ እንደሚያገኝ እንደ ብዙ ቀዳሚዎቻቸው ሁሉም ተስፋ ሰጥተውት ነበረ። በሦስተኛ ዓመቱ ትናንትም የተከበራችሁ ላሉት ህዝባቸው ተስፋ ሰጡት። የቀጠለ ቀውስ ግን ሌላ ተስፋ ለዘመናት የቆየ የአብሮ መኖር እሴቶቻችንን የሚጎዱ ችግሮች በመሆናቸው መንግስት ከህዝባችን ጋራ በመሆን ችግሮቹ በማያዳግም ሁኔታ ለመፍታት በቁርጠኝነት ይሰራል። ኢትዮጵያ ውስጥ የአደባባይ ተቃውሞ አመፅና ግጭት ከተጀመረበት ከህዳር 2008 እስከ ሚያዝያ 2009 በነበረው ጊዜ ስለደረሰው ጉዳት የኢትዮጵያ የሰብአዊ መብት ኮሚሽን ሁለት ዘገቦችን አውጥቶ ነበረ። የኢትዮጵያ ምክር ቤት ወይም ፓርላማ የሚቆጣጠረው ኮሚሽን በኦሮሚያ፣ በአማራ እና በደቡብ መስተዳድር ባደረገው ጥናት በመጀመሪያ ዘገባው 268 በሁለተኛው 669 ሰዎች መገደላቸውን፣ በርካታ መቁሰላቸውን፣ በብዙ ሚሊዮን ብር የሚገመት ሀብት ንብረት መውደሙን አስታውቋል። ለሟች ቁስለኞች፣ ለወላጅ ዘመድ፣ ወዳጆቻቸው ወይም ሀብት ንብረት ለጠፋባቸው የተሰጠ ካሳ ስለመኖሩ ግን የሰማነው ነገር የለም። እስካሁን በአጥፊዎች ላይ የተወሰደ ሁነኛ ቅጣት ስለመኖሩም የምናውቀው የለም። ግድያ፣ ግጭት፣ ሁከቱ ግን አሁንም ከአዲግራት እስከ ወልዲያም ከጨለንቆ እስከ ጋዲሌ እንደቀጠለ ነው። የኢትዮጵያ መንግሥት ተስፋም አላቋረጠም። የኤፍድሪ መንግስትና ገዢው ፓርቲ በአገራችን በተለያዩ ቦታዎች እያጋጠሙ ያሉትን ግጭቶች መሰረታዊ መንስኤን በመለየት ችግሩን ከስረ መሰረቱ የሚፈታ እርምጃ የሚወስድ ሲሆን መላ የአገራችን ህዝቦችም እንደ ወትረው ከመንግስት ጎን በመቆም ያልተቆጠበ ድጋፋችሁ እንድትቸሩን በመንግስትና በራሴ ስም ጥሬን አስተላልፋለሁ። ቃል ገቢር ካልሆነ ግን በእርግጥ አስጊ ነው። የኢትዮጵያ ጉዞም አንጋፋው ፖለቲከኛም ሌንጮለታ እንደሚሉት ወደ መፍረስ እንዳይሆን ያስፈራል። ሁለት አይነት ኃይል በኢትዮጵያ መንግስት ውስጥ ሳይቀር በትግል ላይ ናቸው። አንዱ ህዝብ ከህዝብ ጋር እንዲቀራረብ በኢትዮጵያ አንድነት እንዲኖር የሚታገል፣ አንደኛው ደግሞ ብጥብጥም ፈጥሮ በዚያ ላይ ተመርኩዞ ያለ እኔ ሰላምና መረጋጋትን ሊያመጣ የሚችል ሌላ ኃይል የለም ብሎ ለኢትዮጵያም ህዝብ ለማሳወቅ ለዓለምም ህዝብ ለማሳወቅ የሚሞክራለህ። አሁን የዚህ ኃይል ጥቃት ያተኮረው ኦሮሞ ላይ ነው። ይሄን ሌላው ህዝብ አማራው፣ ደቡቡ መዘንጋት የሌለበት ዛሬ ኦሮሞ ላይ የሚፈጸመው ጥቃት ነገን በነሱም ላይ እንደዚሁ ሊደገም እንደሚችል ተረድተው የተቀናጀ ተቃውሞን ማሰማት አስፈላጊ ነው። ያ ካልሆነ ኢትዮጵያ ወደ መፍረስ እየሄደች ነው ብዬ ፈራለሁ። እኔ ለኦሮሞ ነጻነት በነፍጥ የሚፋለመው የኦሮሞ ነጻነት ግንባር ኦነግ የቀድሞ መሪ ዛሬም ለኢትዮጵያ አንድነት በግልጽ መሟገታቸው ለብዙዎች ግር ያሰኝ ይሆናል። አቶ ሌንጮ ግን መልስ አላቸው በዲሞክራሲያዊ ብሔረሰብ ፌዴሬሽን ላይ የተመሰረተ የኢትዮጵያ አንድነትን ሙሉ በሙሉ እንደግፋለን። ስለዚህ እርስዎና እርስዎ ይመሩት የነበረው የኦሮሞ ነጻነት ግንባር በሺህ ዘጠኝ መቶ ስልሳ ስድስት ስልሳ ሰባት አካባቢ በሺህ ዘጠኝ መቶ ሰማንያ ሁለት ሰማንያ ሦስት አካባቢ ከነበረው አቋሙ ለውጥ አድርጋችኋል ማለት ነው። ኦነግ ሳይሆን እርስዎና አዲሱ ፓርቲዎ እኔ እንደ ግለሰብ አሁን የኦሮሞ ዲሞክራሲያዊ ግንባር እያካሄደ ያለውን የፖለቲካ ስትራቴጂ ኦነግ እንዲቀበለው ነው የፈለግኩት። ለሀያ አመት በላይ ኦነግ ውስጥ ሆኜ ለዚህ መስመር ነበር የታገልኩት። ዲሞክራሲያዊ የሆነ የብሔሮች ፌዴሬሽን እውን ከሆነ የኢትዮጵያን አንድነት የማንቀበልበት ምክንያት የለም በማለት በኦነግ ውስጥ ስፋለም ነበር። አቶ ሌንጮ መፍረስ ያሉትን ፍርሃት የመኢአዱ ምክትል ፕሬዚደንት አቶ ሙሉጌታ አበበ የመኖር አለመኖር ጉዳይ ይሉታል። ሰው እንዴት በማንነቱ ይሞታል? በማንነቱ ማንም ሰው መሞት የለበትም። በማንነቱ ማንም ሰው መታሰር የለበትም። ይሄ ለዘመናት በአማራ ላይ ሲሰራ እና ሲነታጠፍ የቆየ እኛም ስንጮህበት የቆየ ነው ጉዳይ ቢሆንም ማንም ሰው ግን በማንነቱ መሞት አለበት ብለን አናምንም። ህዝቡም ይህን መረዳት አለበት። የመስራት የመናገር የመደራጀት መብት ከቀረ ቆይቷል፣ ከተዘጋ አሁን ደግሞ የመኖር መብት እንኳን ዜጎች እያጡ ባሉበት ሂደት ይገሉናል፣ ያዝኑልናል። አዝነናል ብለው መግለጫ በመግለጫ እናያቸዋለን። ህዝቡን ይገላሉ፣ ለህዝቡ አዝነናል ብለው መግለጫ ይሰጣሉ። አሁን ጨለንቆ ላይ ራሱ የተሰማራው የጸጥታ ሀይል ነው እንግዲህ በህዝቡ ላይ ያንሉ ጥፋት ያደረሰው እና ከፖለቲካም ከቢወትም አልፎ የመኖር ያለመኖር ጉዳይ ላይ ነው። አሁን ያለ የሕግ ባለሙያ አቶ ተማም አባ ቡልጎ ግን የፖለቲከኞቹን ስጋት አይጋሩም። ተቃውሞ፣ ግጭት፣ ግድያውም አቶ ተማም እንደሚሉት ለኢትዮጵያ ህዝብ የአዲስ ተስፋ ብስራት፣ ለገዥዎቹ የውድቀት መርዶ አይነት ነው። ለእኔ ህዝቡን በተመለከተ አገሪቷንም በተመለከተ ወደ ነፃነት እየተቀረበች ነው ምለው እንጂ በመንግስት በኩል የህዝብን መነቃቃት የህዝብን የመብት ጥያቄ ነው እንደ አደጋ እየቆጠረ ያለው። እና ይሄ የህዝብ ጥያቄ ህዝቡን የአገር ባለቤት በማድረግ የሚጠናቀቅ እንደሚሆን እርግጠኛ ስለምንሆን እኔ ኢትዮጵያ በአሁኑ ጊዜ ወደ ነፃነት እየቀረበች ነው እንጂ ችግሩ ውስጥ አለች ብዬ አይደለም የማስበው። ችግሩ እስካሁን የነበረው ነው። ተቃዋሚ ፖለቲከኞች ዋሽንግተን ይኑሩ፣ ብራስልስ ኦስሎ የሆኑ፣ አስመራ ለንደን የሆኑ፣ አዲስ አበባ መንግስትን ለማውገዝ አንድ ናቸው፣ ግን አይግባቡም። ኢትዮጵያን ካለችበት ችግር ለማውጣትም የጋራ የሚሉት መፍትሄ የላቸውም። የመኢአዱ ምክትል ፕሬዚደንት አቶ ሙሉጌታ አበበ ግን ፓርቲያቸው ለሀገሪቱ ችግር የጋራ መፍትሄ ለመፈለግ በተለይም ብሔራዊ መግባባት ለመፍጠር ያልሞከረበት ጊዜ የለም ባይ ናቸው። ገዥውም ፓርቲ ሆነ ተቃዋሚ ፓርቲዎች ሀገራዊ ጉዳይ ላይ መክረው መሰራት ያለበት ብሔራዊ መግባባት ላይ ነው። ብሔራዊ መግባባት እና እርቅ ካልተደረገ ይህች ሀገር እንደ ሀገር ለመቀጠል በጣም ... እኛ ይህንን በምናነሳበት ጊዜ ማን ከማን ተጣልቷል የሚሉ ሰዎች አሉ። የመንግስት ተወካዮች መንግስት ከህዝብ ጋር ተጣልቷል። መያድ በትብብር ለመስራት ከሁሉም ጋር ጥሪ ያላረግንበት ጊዜ የለም። እንነጋገር ብለን ከአንድ ሁለት ሶስት ጊዜ ያልጨሆንበት ያልሰንበት ደብዳቤ ያንበት ዘመን የለም። አቶ ሌንጮ ለታም ብሔራዊ እርቅ እንዲወርድ የሚመሩት ፓርቲ ብዙ መጣሩን ይናገራሉ። እኛ የኢትዮጵያ ሁኔታ አሳሳቢ እየሆነ እንደመጣ የተገነዘብነው ሶስት ዓመት በፊት ነበር። መጀመሪያ የኦሮሞ እምቢተኝነት አገሩን በሙሉ ሲያጥለቀልቅ ይሄ ወይ ወደ ገንቢ ሁኔታ ይሸጋገራል ወይም ወደ ክፋት ይሄዳል የሚል፣ ከዛም በመነሳት ለጠቅላይ ሚኒስትሩ ደብዳቤ ጽፌ ነበር። ይሄንን ሁኔታ አሁን የተፈጠረው ችግር አርበኞች ግንቦት ሰባት ወይም ኦነግ ወይም ግብፅ ወይም ሻቢያ እየቀሰቀሰው አይደለም። የህዝብ ብሶት ከፍተኛ ደረጃ ላይ በመድረሱ ነው። የህዝብ ታጋሽነት እያለቀ ነው። ስለዚህ መንግስት እርምጃ መውሰድ አለበት የጠቆም ነው። ዛሬም ይሰራል ብለን የምናስበው በሀገራችን አንድ ሁሉንም የሚያሳትፍ ሀገራዊ ስብሰባ እንዲደረግ የኢትዮጵያ ችግር ምንድን ነው፣ መፍትሄው ምን ይሆናል የሚለው ክርክር ተደርጎበት ውሳኔ ላይ መድረስ የተፈጠረውን አለመግባባት በሆነ መንገድ እርቀ ሰላምን በማቋቋም መፍታት። ይሄ ካልሆነ ዝም ብለን ተሰብስበን እዚህ ውጪ ብዙም የምናተርፈው ነገር የለም። አገር ቤት ነው መሆን ያለበት። ያ ደግሞ ለአገር የሚያስብ ለኢትዮጵያ የሚቆረቆር ግለሰብ ወይም ቡድን መንግስት ውስጥ ካለ መፍትሄ ሊሆን ይችላል። ከሌለ በጣም በጣም አስጊ ሁኔታ ይሆን። በሀገር ውስጥ የሚንቀሳቀሱ ተቃዋሚ ፖለቲከኞች ከገዢው ፓርቲ ተወካዮች ጋር መደራደር ሲጀምሩ በአንዳንዶች ዘንድ ድርድሩ ለብሔራዊ መግባባት ጥሩ መደላድል ይፈጥራል የሚል ተስፋ አሳድሮ ነበረ። ድርድሩ ከተጀመረ ዓመት ሊደፍን ጥቂት ቀረው። እስካሁን ግን ተጨባጭ ውጤት የለም። ተደራዳሪዎች ኢትዮጵያን አሁን ስለሚያብጠው ቀውስና መፍትሄው ስራዬ ብለው በግልጽ የተወያዩበት ጊዜም የለም። አቶ ሙሉጌታ እንደሚሉት በተቃዋሚዎች ጥያቄ ጉዳዩ ቢነሳም የሰማቸው እንጂ ያደመጣቸው የለም። በአጀንዳ ቀርጸን ደንብ አጽድቀን እየተደራደርን ስለሆነ ከአጀንዳ ውጭ ወጥተን ያየናቸው ሁኔታዎች የሉም። እንዳልከው አሁን በድርድር ሂደት አንድ አመት ሊሞላው ነው ተጨባጭ ሁኔታ በአሁን ሰዓት ላይ ላለው ጉዳይ ግን መንግስት እንደ መንግስት ምን እያደረገ ነው ብለን ጠይቀናል። ከዚህ በፊት ተደራዳሪ የፖለቲካ ፓርቲዎች ከመንግስት ተወካዮች ጋር አጀንዳውን እንደውም ድርድሩን አቁመን በዚህ ጉዳይ ላይ ተነጋግረናል። ተነጋግረን ግን የመጣ ለውጥ የለም፣ በእነሱ በኩል አሁን እንደውም የባሰ ተቃውሞ ግጭት ግድያም የትምህርት አድማና ስጋቱ ኢትዮጵያን በሚነውጥበት መሃል አዲስ አበባ የገቡት የዩናይትድ ስቴትሱ ተጠባባቂ ረዳት ውጭ ጉዳይ ሚኒስትር ዶናልድ ያማማቶ መንግስታቸው አጥብቆ ለሚረዳቸው ለኢትዮጵያ መሪዎች በሚስጢር የነገሩት በእርግጥ ያው የነሱ ምስጢር ነው። በይፋ ያሉት ግን የአፍሪቃ ቀንድ ሰላም ያሳሰባቸው መሆኑን ነው። በአዲስ አበባ የአሜሪካ ኤምባሲ ግን የማማቶ አዲስ አበባ ከመግባታቸው በፊትና በኋላም የኢትዮጵያ ሁኔታ በጣም አሳስቦናል የሚል አሰልቺ መግለጫውን አላቋረጠም። አሜሪካኖች ስንት ዓመት እንደሚያስቡ አናውቅም። የዓለም ገንዘብ ድርጅት አይኤምኤፍ፣ በእንግሊዝኛ ምህፃሩ የበላይ ኃላፊ ወይዘሮ ክሪስቲነ ላጋርድን ብዙ ያሳሰበ አዲስ አበባ ድረስ የወሰደው የኢትዮጵያ ፖለቲካዊ ቀውስ ሊሆን ይችላል። በአደባባይ የተናገሩት ግን ስለ ሀገሪቱ ምጣኔ ሀብት ነው። የአውሮፓ ህብረት ስደተኞችን ለመርዳት 38 ሚሊዮን ዩሮ የኤሌክትሪክ ኃይል ለማስገንባት ከ10 ሚሊዮን ዩሮ በላይ ለኢትዮጵያ መስጠቱን ሰሞኑን ሰምተናል። የኢትዮጵያውያን እንግልት፣ እልቂትና ስጋት ግን ለዋሽንግተን ብራስልሶች ከቁብ የሚገባ እንዳልሆነ በግልጽ እየታየ ነው። ለኢትዮጵያ ችግር መፍትሄው አቶ ሌንጮ እንዳሉት ኢትዮጵያ ውስጥና ከኢትዮጵያውያን መምጣት ነው ያለበት። ኢትዮጵያ ውስጥ ያሉ ተቀናቃኝ ፖለቲከኞች ገና እየተደራደሩ ነው የኢህአዴግ አባል ፓርቲ መሪዎች ባህር ዳር ላይ ለ37ኛ ዓመት የምስረታ በዓል አዋሳ ላይ ለ25ኛ ዓመት በዓል መቀሌ ላይ ለአንድ ወር ግምገማ ተሰብስበው ነበረ ተሰበሰቡ ደግሞ እንደገና የኢህአዴግ ሥራ አስፈጻሚ ተብለው ተሰበሰቡ የአሜሪካኖች መግለጫ ያሰለቻል የአውሮጶች እርዳታ ያደናግራል። የተቃዋሚዎች ጥሪ ያደነቁራል። የመንግሥት መሪዎች ተስፋ ቃል ስብሰባ ያቅለሸልሻል። የዋህ ኢትዮጵያውያን መገደል፣ መሰደድ፣ መፈናቀል፣ ከትምህርትና ከስራ መስተጓጎል አጣዳፊ መፍትሄ ይሻል። ማን ነው መፍትሄ ሰጪው? ነጋሽ መሐመድ ነኝ። ቸር ያሰማን።